ጋቢና ቪኦኤ ሰላም ለእናንተ ይሁን። የጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ራዲዮ ሀብታሙ ዝዩም አብሬያችሁ አመሻለሁ። እንግዳ የተወለደውና ያደገው መሃል አዲስ አበባ ነው። በሕፃንነት አእምሮው ወለል ላይ የታተሙ ምስሎችን በሸራ ላይ ብሩሽና ቀለምን አገናኝቶ ነፍስ በዘራባቸው ጊዜያት ግን ከመላው ኢትዮጵያም ሆነ ዓለም ብዙ አድናቂዎችና ወዳጆችን አትርፈዋል። ስዩም አያሌው ሰዓሊ፣ መምህር፣ የእይታ ጥበብ ባለሙያዎች መብት ተሟጋጅ፣ የፍሬ ሀሳቦች ባለቤትም ነው። እውናዊ ስዕሎቹ በትዝታ፣ በሐዘን፣ በጥሞናና መደመም ውስጥ የሚያመላልሱ ናቸው። ኪነ ጥበባዊ ሕይወቱን በጨረፍታ ይተርክልን ዘንድ በተያያዥ ሀሳቦች ላይም እይታውን ያካፍልን ዘንድ ፈቅዷል። ስዕልና ስዩም እንደምን ሰነበቱ ከማለታችን በፊት እንደምን እንደተገናኙ በመስማት እንጀምር። ገና ነፍስም ሳታውቅ በፊት በውስጥ የሚፈጠር ስሜት አለ አይደል? ከሌሎች ልጆች በተለየ እኔ ሕፃን እያለሁ በጣቶቼ አየር ላይ ራሱ ምስሎችን ለመከሰት የምጣጠር ልጅ ነበርኩና። ሰፈር ብዙ ብዙል ልጆች ያውቁ ነበር። የልጅነት ዘመኔን እንዲያውም ከቤተሰብ ጣቱን ምትት እንደዚህ አይነት እንቅስቃሴ እንዳያደርግሉ እስከ መባል ደረጃ ነበርና ከልጅነት ይሄ የምልህ እንግዲህ ስድስት ሰባት ዓመት ላይ እያለሁ ነው። እና ከልጅነት ጀምሮ ነው እንግዲህ የዚህ ጥበብ ፍቅርና ስሜት በውስጤም እንዳለ ያወቅኩበት ጊዜ ማለት ነው። ሰላሳ አምስት ዓመት ገደማ ይመስለኛል፣ የአዲስ አበባ የስነ ጥበብ ትምህርት ቤትን ተቀላቅለሃል። በዚያ የነበረህ ቆይታ ኢትዮጵያ ውስጥ ስማቸውን ከተከሉት ሰዓሊያን ስራዎች ጋር ያስተዋወቀህም ይመስለኛል። በዚያ የነበረህን ቆይታ አበይት ትዝታዎች ባጭሩ አውጋን። እነማን አስተማሩህ? የእነማን ሥራህስ የኋላ የኋላ በአንተ ስራ ላይ ተጽዕኖ አሳደረ? እንግዲህ ከትምህርት ቤቱን ከመናገር በፊት በህይወቴ ትልቅ ምዕራፍ ነው ብዬ የማስበው በቀበሌያችን ውስጥ የነበረው በዛን ጊዜ አዮማ በሚባለው ክበብ ውስጥ የነበረኝ ቆይታ ነው። እዛ ውስጥም በተለይ በቀበሌያችን ውስጥ የነበረ አንድ ጎበዝ ሰዓሊ ነበረ ውርሽ የሚባል ነበርና እርሱ እነዚህን የማርክስ፣ የኤንግልስ፣ የሌኒን ስዕሎች በሚስልበት ጊዜ የሚያመጣቸው ቀለሞች እና የሚሰራቸው ንድፎች በእኔ ህይወት ውስጥ ትልቅ ስፍራ ነበራቸው። እንደ ምትሃት ነበር ለእኔ የሚታዩ እና ትልቅ ተጽዕኖ ፈጣሪ ነው ብዬ ማስ በመጀመሪያ ደረጃ በቀበሌ ውስጥ የነበረው ሰዓሊ ነው እንዳልከው። ወደ አስበ አስራ ዘጠኝ ሰባ ዘጠኝ መጨረሻ ወደ ስነጥበብ ትምህርት ቤት በአስራ ዘጠኝ መቶ ሰማንያ በሚሄድበት ሰዓት እንግዲህ የክረምት ኮርስ ታቋዋል ስነጥበብ ትምህርት ቤት አንድ ሺህ ሰው ተመዝግቦ አስራ አምስት ሰው የሚገባበት ፈተና ጨርሶ አስራ አምስት ሰው ብቻ የሚቀበሉበት ጊዜ ነበር። በኛ ጊዜ ቀላል ፈተና አልነበረም እና ትምህርት ቤት ውስጥ ከፈተኑኝ መምህሮቼ፣ ከዛም በኋላ ደግሞ ትልቅ ተጽዕኖ ያሳደሩብኝ ሳሊያን መካከል አንዱ ጌታቸው ዮሴፍ፣ አርቲስት ጌታቸው ዮሴፍ ነው እና ሌሎች ደግሞ ትምህርት ቤት ውስጥ እያለው በትምህርት ስርዓት ውስጥ ይህንን ብለው ሳይቆጥቡ ሁለ ነገራቸውን ሰጥተው እዚህ ደረጃ እንድንደርስ ያደረጉ መምህራን እነ ሰዓሊ መዝገቡ ተሰማ፣ ታደሰ መስፍን በኔ ህይወት ውስጥ ትልቅ ስፍራ ያላቸው መምህራኖች ናቸው። አሁንም እየሰራሁ ያለሁት በተለይ በዚህ በሪያሊስቲክ ያሳሳል ዘይቤ ላይ የሁለቱ በተለይ ታደሰ መስፍን እና የመዝገቡ ተጽዕኖ የእነሱ ኢንፍሉዌንስ በእኔ ውስጥ እንዳለ እገነዘባለሁ እና እስካሁንም ድረስ ቀድሞ ማሻራቸው፣ አሁን ደግሞ ተጽዕኗቸው በእኔ ህይወት ውስጥ ሆኖ ይታያል። ስዕሎችን በተለያየ አጋጣሚ ለማየት እድሉ ነበረኝ። በድሎት ከሚኖሩት ይልቅ ደከም ባለ ኢኮኖሚ ውስጥ የሚወሰኑ የህብረተሰብ ክፍሎችን ህይወት መቃኘት ታዘወትራለህ። ጠጅ ቤት የተሰኘውን ተከታታይ የስዕል ስራዎችን ማየት ይቻላል። ለዚህ ምክንያቱ ምንድን ነው? እንግዲህ የእያንዳንዱ የስነ ጥበብ ሰው ውጤት ወይንም ደግሞ የዛ የስነ ጥበብ ሰው ህይወት ከሚኖርበት ወይም ካደገበት ማህበረሰብ ውጭ ሊሆን አይችልም። ይሄ በስነ ጽሁፍም በሌሎች ሚዲየሞችም ኦብዘርቬሽን ወይም ጥልቅ ምልከታ የምንለው ጥልቅ ምልከታ ማለት ማንኛውም ሰው ከሚመለከተው ግልብ ከሆነ እይታ ውጭ ጠለቅ ብሎ ማህበረሰቡ፣ ህይወቱ፣ አኗኗሩ፣ ፍልስፍናው፣ አስተሳሰቡ የሚባል ነገር አለ። እነዚህም ሁሉ ጠለቅ አድርጎ ተመልክቶ በአትኩረት ያንን ደግሞ ወደ ስነ ጥበብና የፈጠራ ስራ መለወጥ፣ ይሄ የአንድ የስነ ጥበብ ሰው ከሚጠበቅብን ነገር አንዱ ነው። እኔም እንግዲህ ያደጉበት ማህበረሰብ በጣም ዝቅተኛ የሚባሉ ይሄ በመደብ ስትገልጸው የላባደሩ የድሃው መደብ ከቤተሰብም አስተዳደግ በድህነት ውስጥ የነበሩ አባቶች ያሳደጉ ናቸው። እነዚህ ሰዎች ደግሞ በዛን ጊዜ ባደኩበት ሰዓት ትልቅ የራሳቸው የሆነ ከለርፉ የሆነ ላይፍ ስታይል አላቸው። ይህምን ደግሞ የሚገልጹበት ጠጅ ቤቶች፣ ጠላ ቤቶች እንደዚህ ማህበራዊ ህይወቶች ውስጥ ናቸው። በሀገራችን እነዚህ እሴቶች የትጅ ቤት ውስጥ ያሉ ህይወት እሴቶች ትልቅ ኮንትሪቢሽን አድርገዋል። ይሄ ሶሻል ኢንተራክሽን፣ ይሄ ማህበራዊ ተሰስሩን ጠንካራን ለማድረግ ትልቅ አስተዋጽኦ ያደረጉ ኢንስቲትዩት ብዬ ብጠራቸው የማላፍርባቸው ናቸው፣ ከመጠጥ ቤትነት ባለፈ ማለት ነው። እድሮች እዛ ውስጥ ይመሰረታሉ። እቁቦች እዛ ውስጥ እነዚህ ትልቅ ሶሻል ቫሊዎች ናቸው። ሰዎች የመረዳዳት ባህልን የሚያዳብሩበት እኔ ልጆኜ ያው፣ አባትህን ጥራ፣ ተጅ ቤት ጥራ፣ ጎረቤት ደግሞ ጋሻ ባትህን፣ ጋሻ ጥራ እየተባልኩ እየሄድኩ ያየሁበት ነው። ዘነ ቦታ ላይ ልጅነት የሚለውን ጽሁፍ አንብበው ከሆነ ስትሄድ የምታያቸው በዛ ሰዓት ብርቅ፣ ቴሌቪዥን ብርቅ በነበረበት ሰዓት ሄደህ እዛ ቦታ ላይ ያንን ፍለጋ ስትሄድ ውስጥ ግን የተለያየ ማህበረሰብ በዛ ውስጥ ያዋል ጠንካራ የሆኑ የስራ ሰዎች፣ እጆቻቸው የዳበሩ የገዘፉ መዳፎቻቸው ጠንካራ በስራ የጎለበቱ ሰዎች፣ ፊታቸው ላይ ብዙ የኑሮ መስመር ያለባቸው ሰዎች እያንዳንዱ ፊታቸው ላይ ያለው መስመር ህይወታቸውን የሚናገሩ ሰዎች የተለያየ ቫራይቲ ሃይማኖት ብትል ዘር ብትል፣ የተለያዩ ሰዎች ግን በአንድ ላይ በደስታ በሚገርም ሁኔታ ነፃነታቸውንም ደግሞ ይሄ ፍሪደም ኦፍ ኤክስፕሬሽን የምንለው ስለ ፖለቲካ በነፃነት የሚያወሩበት ስለተለያዩ ሶሻል ጉዳዮች በነፃነት የሚያወሩበት ስፍራ ነው እና ትልቅ ኢንስቲትዩት ነበረ። አሁን ዘመናዊነት መጥቶ ዲሞሊሽን አድርጓቸው ከተማ እየወጡ ሲመጡ ሰው ሁሉ ኢንዲቪጁዋል ሲሆን ጥግ ሲይዝ፣ ራሱን ብቻ ጥግ ሲሰራ አሁን ላለነው ህይወት እንግዲህ እንድንበቃ ያደረገ ነው እና እነዚህ እሴቶቻችን ቫሌዎቻችን መፍረስ የለባቸውም ብለት አስባል። በአካል ቢፈርሱም ግን በስነ ጥበብ ስራዎች ቋሚ ሆነው ሞኑመንታል ሆነው ለማህበረሰቡ መልስ የምትሰጥበት አጋጣሚ ለእኔ ተፈጥሮብኛል እና ከልጅነቴ የነበረውን የማውቀውን እኔ ሰፈሬ ደቡብ ቅዳ የሚባለው ፊት በር አካባቢ የተወረድኩት ቤተ መንግስት ስር ከይገባዋል ቱሪስት ሆቴል ጀምሮ እስከ አምባሳደር ድረስ ከአስራ አምስት በላይ ጠጅ ቤቶች ይናቃለሁ እኮ እንደሆነ ቱሪስት ጋም የነበረውን ይገባዋል ጠጅ ቤት ከይገባዋል ውረድ ስትላቸው ጠጅ ቤት፣ ከዛ ውረድ ስትመረባ ጠጅ ቤት፣ የማነሽ ጠጅ ቤት። ሰዎች አሁን ሲሰሙ የድሮ ሰዎች ሊያስታውሱና በጣም የሆነ ነገር ሊፈጥርባቸው ይችላል። ከዛ ዘምዘም ጠጅ ቤት ጤና የጠጅ ቤት ለማጠጅ ቤት የገደር ግቡ ጠጅ ቤት እነዚህ እነዚህ በሙሉ ከጠጅ ቤት እምነታቸው ባሻገር ትልቅ ሶሻል ሶሻል አክቲቪቲ የሚከናወንባቸው ቦታዎች። ሰው አምነው እዛ ቤት ውስጥ እቁብ ጥሎ ገንዘብ እዛ ቤት ውስጥ ጥሎ የዛሬ ሶስት ወር የዛሬ አራት ወር ይደርሰኛል ብሎ መተማመንን የሚፈጥር ስፔስ ነው። እና ለእኔ አሁን ላለው የስም ጥበብ ስራ ይሄንን ርዕሰ ጉዳይ ማንሳት የማፍርበት አይደለም። ትልቅ ኢንሴንቲቭ ነው። ነገ ደግሞ አሁን ላለው ጄኔሬሽን፣ ትላንትን የማያውቀው ጄኔሬሽን ደግሞ ምስል ከሳች በሆነ መንገድ ሪያሊስቲክ በሚለው የስተቀበብ እይታ መልሽ ለአዲሱ ትውልድ ለማቅረብ የምተጋበት ሚዲየም እንግዲህ ይህ ትጅቤት ስራ። ስዩም፣ የስዕል ስራዎችን በምትሰራበት ጊዜ የምታደርገው ቅድመ ዝግጅት አለው? ለምሳሌ አንዳንድ ሰዓሊያን ሙዚቃ ካልሰሙ ቡርሻቸውን ማንሳት አይፈልጉም። የየራሱ ስሜትና ለየራሱ ልብ የሚቀርብ አይነት ዝግጅት ያደርጋሉ። እኔ ስዕልን ብሰራ ምንም አይነት ሙዚቃም ወይም የተለያዩ ሌላ ነገሮች አላዳምጥም። በተቻለ መጠን ጸጥ ብል ደስ ይለኛል። በዛ ጸጥታ ውስጥ ሆኜ ነው መስራት የማዘወትረው። ግን ከዛ በፊት ግን ብዙ ጊዜ የኔ ፍሰትና ምንድነው ቀለም ከዚህ ከቀለም ታኒካ ውስጥ ብቻ አይደለም የሚወጣው ብያ ምናለው ቀለም ከደሜ ውስጥ ነው የሚወጣው ብዬ ነው የማምነው። ለምን እኔ የተጠቀምኩበትን ቀለም ሌላ ሰውዬ ሰዓሊ ሲጠቀም ሌላ ኢምፕሬሽን ነው ይፈጠራል። አንድ ዓይነት ቀለም ተጠቅመን ልዩ ልዩ የሆኑ ገጽታዎች ማምጣት ከቻለን ፣ ስለዚህ ይሄ ቀለም የምንለው ነገር ከእያንዳንዱ ሰው አይምሮ ወይም ከእያንዳንዱ ደም ውስጥ የሚወጣ ነው ብዬ ነው የማምነው። እና እነዚህ ደሞቼ ደግሞ አንዳንድ ጊዜ ይቆሸሻሉ ቀለሞች ይቆሽሻሉ፣ ደሞች ይቆሽሻሉ። ይህንን የማጸዳበት ግን ለራሴ ተወለየ ነገር አለ። ወደ ገጠር በመውጣት ላል ሰፋፊ ላንድስኬፖችን የመልካ ምድሮችን በማየት ቀለም እቀይራለሁ ከአይምሮ አነሳ አለው አጸዳለሁ። ሌላ ደግሞ ይሄ ቫይብራንት የሆኑ አርጂቢዎች የፊልም ቀለሞች አርጂቢዎች በጣም በሰፊው እንትን ወደ አይኔ ብልን እንዲገቡ እና ውስጥ ያለው ብሬኒ ውስጥ ያለውን ቀለም ይቀይሩልኝ። ብዙ ጊዜ ፊልም እጠቀማለሁ። የምሰራባቸው ሰዓቶች ደግሞ የስራ ሰዓት ማት እንደ ሰራተኛ ሁለት ሰዓት ስቱዲዮ ውስጥ ገባ፣ ስድስት ሰዓት ላይ የኔ ስራ ያበቃል። በመሀል ለሻይ ወይ ለቡና ግበጣ። ከስድስት በኋላ ግን ምንም ስራ አልሰራም። ወይ አርፋለሁ፣ ወይ የተለያዩ ጉዳዮችን እፈጽማለሁ። በህይወቴ ሌሊት መስራት አለ ሆ አንዳንድ ጊዜ ግን ደስ ሲለኝ የድሮ ትዝታዎችን ለመመለስ ከሌሊቱ አስራ አንድ ሰዓት ተኩል ምናምን ይወጣና በአራት ኪሎ ድሮ ትምህርት ቤት እያለን በተማርነባቸው ሮሚና አካባቢ ከዛ ከሮሚና ወረጀ በስላሴ በባታ ማርያም ቤተክርስቲያን በገብርኤል አርጌ ዞርና የድሮ ትዝታዎችን አስታውሼ ሻይ ጠጥቼ ተመልሼ ስቱዲዮ ውስጥ ይገባል። በዚህ ጊዜ ትልቅ አቅም ይፈጥርልኛል። When you're uh, a piece of አዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የቅዳሜ መዝናኛችን ይቀጥላል። የዛሬ እንግዳችን ሰዓሊ ስዩም አያሌው ነው። ስዩም እንግዲህ በርካታ ሰዓሊያን የተመስጦ ጊዜ እንደሚፈልጉ በመግለጽ አደባባዩን ብዙ አይደፍሩትም፣ በራሳቸው ዓለም በራሳቸው ቤት ውስጥ መወሰንን ይመርጣሉ። አንተ በአንጻሩ በብዙ ክንውኖች ውስጥ ስትሳተፍ አይሃለሁ። ሰዓሊ፣ ደራሲ፣ ገጣሚ ራሱን ይጥላል የሚል የተለምዶ ጥቅል ገለጻ ስህተት መሆኑን ከሚያሳዩ ሰዎች መካከልም አንዱ ትመስለኛለህ። ሁልጊዜ ስዩምን ስናገኘው ዘንጦ ራሱን ጠብቆ ነው የምናገኘው የሚሉ ሰዎችም አሉ። ይህም ባህሪ ይሄን እንዴት ልታዳብር ጠበቅ እንግዲህ በፕሮፌሽናሊዝም አምናለው ፕሮፌሽናሊዝም ደግሞ ጠበቅበት ዲስፕሊን አለ አንድ እግር ኳስ ተጫዋች አይተው እንደሆነ በሜዳ ውስጥ እግር ኳስ ሲጫው በቁምጣ በምናምን ምናምን ነው የምናየው ከዛ ሲወጣ ግን በተለይ በውጭ ሀገሮች ላይ እንደሆነ በአለባበስ ደረጃ ፕሮቶኮልን ጠብቆ የሚወጣው ለምን እግር ኳስ የእሱ ፕሮፌሽን ነው የህይወት እንቅስቃሴውን የሚመራበት። ስለዚህ ለዛ ነገር ትልቅ ምን ይፈልጋል? ዲስፕሊን ይፈልጋል። እኔም ስራዬ ላይ ነው በጣም ትኩረት ማለው። ከዛ ውጭ ግን በማህበራዊ ህይወትም፣ በሌሎች እንቅስቃሴዎች ላይም ኢሜጅ ለመፍጠር እጠራለሁ። መልካም የሆነውን ገጽታ ማለት ያ መልካም ገጽታ ነው እየከማምንባቸው ነገሮች አንዱ ራስን መጠበቅ ነው። በተቻለ መጠን ሰዓሊ መሆኔን በስዕሌ እንጂ በእኔ ፋሻል ኤክስፕሬሽን ወደ ጀስቸር መገለጽ ያለበትን ብዬ አምናለሁ። በስራዎች ግን መገለጽ አለባቸው ብዬ ነው ማምነ እዚህ በተጨማሪ ከሌሎች ሰዓሊዎች እንዳልከው ለየት የሚያደርገኝ ፐብሊክ ስፔስ ላይ ብዙ እገኛለሁ። የሰዓሊው መብት ለማስከበር በአሶሲሽን ውስጥ ከፍተኛ ስራ ሰርቻለሁ። ኢትዮጵያ ቪዥዋል አርቲስት አሶሲሽንንም የመሰረትኩ ሰው ነኝ። ከመሰረትኩም በኋላ ደግሞ በፕሬዚደንትነት አገልግያለሁ በስምንት ዓመት። ከዛ ሰዓሊውን በሚመለከት በተለያዩ መድረኮች ላይ እገኛለሁ። ከሌላው ሰዓሊው ደግሞ ምንድን ነው በተለምዶ ይሄ የገዳማዊነት ስሜት ጥጉን ይዞ እንደ ገዳም ከገዳም መውጣት ማለት አጥያት እስከሚመስል ድረስ ወደ ማህበረሰቡ የመቀላቀል ነገር ብዙ እምብዛም ያልተለመደ ነው በእኛ ሚዲየም፣ በተለይ በስዕሉ እንደ ሙዚቃው፣ እንደ ቲያትሩ። ያንን ነገር ግን በመስበር በተለያዩ በተለይ ደግሞ ከቲያትረኞች ጋር ወዳጅነት በመፍጠር ከሙዚቃ ሰዎች ጋር ወዳጅነት በመፍጠር ከስነ ጽሁፍ ሰዎች ጋር ወዳጅነት በመፍጠር በተዘዋሪ መንገድ የሙያ ተመራጆቻችን ስለሆነ ሚዲየሙ ይለያያል እንጂ ስነ ጥበብ ስነ ጥበብ ነው። ስዕሉንም በደንብ እንድረዱት ከማድረግ አንጻር አስተዋጽኦ አድርጌያለሁ። እስዩም፣ የስዕል ጥበብ ለእንጀራ ይሆናልን ብለው የሚጠይቁ ጥቂት አይደሉም። የሰዓሊያን ማህበር ፕሬዚዳንትም ሆነህ እንደ መስራትህ የኪነ ጥበቡ ሰፈርን ገበያና ችግር የምትረደው ይመስለኛል። እስቲ ከዚህ ኪነ ጥበብ ዘርፍ ጋር የተገናኙ ተስፋና ፈተናዎችን በጥቂቱ አጋራ። እንግዲህ ካለፉት ሀያ አመታት ጀምሮ በተለይ የዚህ የስነጥበብ እንቅስቃሴ ፍላዋሪሽ ያደረገበት ጊዜ ነው። አሁንም ጥሩ እንቅስቃሴዎች ይታያሉ፣ ጥሩ ነገሮች ይታያሉ። በተለይ ከአርት ኮሚኒቲ ስ መስሉ አንጻር ከሀገር ውስጥ ብቻ ሳይሆን ባለም አቀፍ መድረክ የኢትዮጵያ ሰአሊያኖች እየታዩ ብዙ አስተዋጽኦ እያደረጉ እንዳለ አለም የሚያውቀው ነው። በተለይ እንዲያውም በሁለት ሺህ አስራ አምስቱ መሰለኝ ኒውዮርክ ታይምስ መጽሄት ላይ አዲስ አበባ ሊጎበኙ ከሚገባቸው ከተሞች መካከል ተብሎ ሲጠቀስ እነ ግሪክ ወደ ሰባ ምናምን ሲሆኑ አዲስ አበባ አስራ ሶስተኛ የነበረችበት ጊዜ ነበር። በዛ ሰዓት ይሄንን ካስገኙ ነገሮች አንዱ በሙዚቃ እንደነ ጃዝ አምባ ጣይቱ ቤት እንደነበረው ትሮፒካል ጋርደን የሚደረገው ደግሞ የሙዚቃ ፌስቲቫል፣ እነዚህ እንደ አንድ ለአዲስ አበባ አትራክሽን ተብሎ የተጠቀሱ ሲሆን በስዕሉ ግን ሰፊ ነበር። የሚገርም ጥንት የቆየ የስዕል ትምህርት ቤት ያላት ከተማ ሙዚየሞቿ፣ በሳምንት ብለው ሲናገሩ የስዕል ኤግዚቢሽን የሚታይባት ከተማ ናት እለዋል። ያ የስነ የስነ ስዕል ቫይቭ እንዳለ በከተማዋ ውስጥ ያሳያል። ከዛ በተጨማሪ ትላልቅ ጋለሪዎችና አስኒ ጋለሪ ጠቅሶ እነ ዞማ ኮንቴምፖራሪ አርቲቶ ትልቅ አስተዋጽኦ እያደረጉ ለቪዥዋል አርቱ ያሉ ተቋማት እንደሆኑ ሁሉ ገልጦ ነበረ። እንዲህ አይነት እንቅስቃሴ አለ። ነገር ግን በዚህ እንቅስቃሴ ውስጥ ደግሞ አገር ከዚህ ምን ጥቅም አገኘ፣ ሳሊ ውስጥ ከዚህ ምን ጥቅም አገኘ የሚለው ለምን አንዳንዶች አርት ፎር አርት ሴክ የሚሰሩ በቀስነ ለራሱ ዴንታ ነው የሚሰራው እንጂ ለሌላ ጥቅም ማስገኛ ብለውም የሚያስቡ ግን ሶሻል ሴት ደግሞ ይባላል ማህበረሰቡን ጠቀም ተዋሊ ሲጠቀም ማህበረሰቡን ይጠቅማል። እና ከዚህ አንጻር ደግሞ ኔትወርክ የሆነ ማርኬት ከመፍጠር አንጻር ሀገራችን ላይ ከሌሎች ሀገሮች አንጻር ሲታይ በጣም የደከመ የወረደ ነገር እናያለን። አንዳንድ ጥሩ ነገሮች የሚታዩት በተለይ የኢትዮጵያን ባለሀብቶች ሀብቶች አሁን አርት ኮሌክት የማድረግ ፍላጎት ማሳየት፣ ሀገራቸውን የስነ ጥበብ ስራ ኮሌክት አድርገው የግላቸው ማድረግ መሰብሰብ፣ ይሄ ጥሩ የሚታይ ተስፋ ሰጪ ነገር ነው። ከዚህ በተጨማሪ ደግሞ ትላልቅ ፕሮጀክቶች አሁን በዚህ አዲስ አበባ እንደማስዋብ በቤተ መንግሥት ውስጥ ያሉ ስራዎች፣ እነዚህ እነዚህ ለቪዥዋል አርቲስቱ ትላልቅ ስራ ፈጥረዋል። በተለይ በዚህ ሞዛይክ ትላልቅ ይሄ ፐብሊክ አርት የምንለው ሞነመንታል አርቶች አሁን እየተሰሩ ያሉበት ሁኔታ ነው። ትላልቅ ሀውልቶች በየከተማው ወይም በአዲስ አበባ የመገንባት ነገር ኢንፎርማሊ ሰዓሊው ፋይናንሻሊ እንዲጠቀም እያደረገ ያለበት ሁኔታ። በዓለም አቀፍ ገበያ ተወዳዳሪ መሆንን ጉዳይ ስታነሳ በቅርቡ ስዕሎችን በበይነ መረብ ገበያ ላይ መውጣታቸውን ተመልክቻለሁ። የዘመኑ ቴክኖሎጂ ኢትዮጵያን ሰዓሊዎችን ከስራዎቻቸው እንዲጠቀሙ ምን ያክል እየጠቀመ ነው ብለህ ታስባለህ? አንተስ በእስካሁኑ ሂደት ያገኘኸው ምላሽ እውነት ይሄኛውን መንገድ ብንከተል ከመላው ዓለም ጋር ለመተዋወቅም ራስንም ለመጥቀምም ያስችላል የምትለው ምዕራፍ ነው ወይ? እውነት ነው እንግዲህ አሁን ይሄ የኤሌክትሮኒክስ ማርኬቱ ምንም አ ያባል በጣም ነው የሚጠቅመው። ሁለተኛ ደግሞ ቀላልም መንገድ ነው። ከመቶ እዚህ ድረስ መስድስ ከዚህ ደግሞ ይዛ ውስጥ ከሚሄዱ በኦንላይን በሆ ማርኬት ሸጡ ግዥውን ተፈጽሞ ወደ በተሌላ ሀገራችን የውጭ ከረንሲ ሁሉ ከማምጣት አንጻር ትልቅ አስተዋጽኦ አለ። ኦንላይን ማርኬት በዚህ ጥሩ ጅማሬ ያላቸው ጋለሪዎች አሉ። አሁን ዘና አዲስ ፋይን አርት ኢትዮጵያ ውስጥ፣ ሌሎችም ሀገሮች ላይ ደግሞ ሆነው የኢትዮጵያን ሰዓሊዎች ደግሞ እየጋበዙ በዚህ ያደረጉ የውጭ አገር ጋለሪዎችም አንድ የመጨረሻ ጥያቄ አለኝ ከኢትዮጵያ ስነ ጥበብ ጋር በተገናኘ ትልቁ ህልምህ ምንድን ነው ይሄን ያየሁ ቀን ታድይ ያለሁ የሚያስብል ጉጉት ምንድን ነው እንግዲህ ያው እንደ ኢትዮጵያ ሰዓሊ ወይም ደግሞ እንደ አንድ ኢንዲቪጁዋል አርቲስት የስነ ጥበብ ሚዚየም ብለን ስናስብበት በቪዥዋል አርት ላይ ሀገራችን ላይ የስነ ጥበብ ሚዚየም የላት ስለዚህ ብዙ ጠንከራ ሞኑመንታል ሆኑ የማይደገሙ የስነ ስዕል ስራዎች በተለያዩ ውጭ ሀገር ዜጎች ተገዝተው ወደ ተለያዩ ሀገሮች እየሄዱ ነው። ይህን ስናስብ የዛሬ አምስት መቶ ስድስት መቶ ዓመት በኋላ የሚቆጨን ስራ ነው እየተሰራ ያለ። ለምሳሌ አሁን የድሮ የብራና ጽሁፎቻችን፣ የብራና መጽሐፎቻችን ሌላ ሀገር ላይ ስታይሆን፣ እንዴት ነው የሚቆጭ። እኛ ኮሌክት ባለ ማድረጋችን፣ እኛ በደንብ አድርገን ፕሪዘርቭ ባለ ማድረጋችን ያጣናቸው ነገሮች ብዙ አሉና እንደ ሰዓሊ አሁን ብዙ እየፈለሰ ያለ ስራ የስነጥበብ ስራ ለነገ የሚቆጨን ማለት ነው። ስለዚህ ሀገራችን ላይ ትልቅ ሙዚየም ቢኖር አርትን ኮሌክት የሚያደርግ እና ብዙ የትላልቅ ሞኒመንታል የሆኑ የሀገር ሰዓሊዎች ስራ እዛ ሙዚየም ውስጥ ገብቶ እንደማየት በህይወት የምመኘው ነገር የለም። ሰዓሊ ስዩም አያሌውን በአድማጮቻችን ስም እናመሰግናለን። ቀሪ ስራ ዘመኑ ሁሉ ስኬት ይከተለው ዘንድም እንመኛለን። send no

አብረን ስላመሸን በእጅጉ ደስ ብሎናል! የዝግጅቱ አርታኢት ዝታ በላችሁ ናት። ኤልያስ አስማረ ደግሞ የቅንበር ስራውን ፈጽሟል። እኔ ሀብታሙ ስዩም እስካሁን ድረስ ታስተናግዳችሁ ነበረ። የሳምንት ሰው ይበለን። መልካም ምሽት ከተራራው Let's to I'm one